The Voice of America. የፌዴራሉ መንግስት ለትግራይ አርሶ አደሮች የሴፍቲ ኔት ወይም የምግብ ለስራ ፕሮግራም በጀት የሚውል 285 ሚሊዮን ብር ከለከለ ሲል የትግራይ ክልላዊ መንግስት ተናገረ። የክልሉ መንግስት በዚህና በሌሎችም ጉዳዮች ፌዴራሉ መንግስት የሚሆን እጅል መግለጫ አውጥቷል። የፌዴራሉ መንግስት የገንዘብ ሚኒስቴር በበኩሉ ትናንትና ባወጣው መግለጫ በፌዴሬሽን ምክር ቤት ውሳኔ መሰረት ለክልሉ መንግስት በቀጥታ የሚሰጥ ምንም አይነት የበጀት ድጋፍ አይኖርም ብሏል። የድጎማ በጀቱ ለትግራይ ወረዳዎች፣ ከተማዎችና ቀበሌዎች የሚሰጥበትን አሰራር ማዘጋጀቱንም ገልጿል። ሙልጌታ አጽብሃ ከመቀሌ የሚከተለውን ዘገባ አስተላልፈዋል። የትግራይ ክልል መንግስት በትናንትናው ዕለት ያወጣው መግለጫ በፌዴራሉ መንግስት ጠንከር ያሉ ትችቶች የያዘ ነበር። የትግራይ ሕዝብና መንግስት በአህዳዊና አምባገነናዊ ቡድን ተከታታይ ጸረ ሕዝብ እርምጃ አይንበረከክም የሚል አርዕስት ነው መግለጫው የወጣው። መግለጫው የትግራይ ህዝብ የሚገባው በጀት ተከልክለዋል ብለዋል። በወጣው መግለጫ ማብራሪያ የጠየቅናቸው የክልሉ የኮሚኒኬሽንስ ቢሮ ምክትል ኃላፊ አቶ ሀዲሽ ካሱ የትግራይ ህዝብ በቀመር በጀት ህግ መሰረት የሚደርሰው በጀት ማንም አካል ሊከለክለው አይገባም ብለዋል። ሴፍትኔት የሶስት ወር ከልክሏል። የጥቅምት የህዳርና የታህሳስ ከልክሏል። የሴፍትኔት ፕሮግራም ወለድ ባንክ የሚሰጥህ ድጎማ ነው። የድሃ ድሃ ስራ እያሰራ መደጎም ማለት ነው። ማለት በጣም የድሃ ድሃ የሆኑትን ማለት ነው፣ ከድህነት ለማውጣት የነደፈው ፕሮግራም ነው። የእሱ ብር አይደለም፣ የኢትዮጵያ ብርም አይደለም፣ እነሱ የሚሰጡት ድጋፍ ነው። ይሄ ደግሞ ከምንም ጋር ተያዥነት የለውም፣ ከአወቃቀር ጋር፣ ከፖለቲካ ጋር ተያዥነት የለውም። ለእኛ የተመደበውን ድርሻ ይዘሃል፣ መያዝ አችልም እና የዓለም ማህበረሰብ ሀይ በሉት አደብ ይግዛ። ገንዘባችሁ ለእኛ አልደረሰንም። እኛ የጠየቅነው አንዳችም ችሎታ የለም። ከማንም ህዝብ የምንወስደው በጀት የለም። የበጀት ቀመሩ ህዝባችን የሚከፍለው ታክስ በጋራ ይሰበሰብና ቀመርህ ነው የሚደርስ ድርሻ ነው ድርሻችን መከልከላችልም ነው ቁም ነገሩ ግን ይህን ይህ እርምጃ ከጸረ ህዝብ የሆነ አካል የምንጠብቀው ነው ብለዋል አቶ ሀዲሽ ካሱም የክልሉ መንግስት መግለጫ የትግራይ ህዝብ ለማንበርከክ የተለያዩ ተከታታይ እርምጃዎች የፌዴራሉ መንግስት እየወሰደ ይገኛል ብለዋል በክልሉ የተከሰተው የበረሃ አንበጣ መንጋ ለመከላከል ህዝቡ እየታገለ ነው ያለው ብሎ በፌዴራሉ መንግስት ግን አርሶ አደሩ አመት ሙሉ የለፋበት ቡቃያ የአንበጣ ሲሳይ እንዲሆን በይኖበታል በማለት ከሷል የትግራይ ህዝብ ከአንበጣ ጋር ትግል አፋፍ ቡቋያው እንዳይባላ ባደረገበት ሰዓት ይበሳጫል፣ ተስፋ ይቆርጣል ብሎ እያደረገው ያለው አሻጥርና እኩይ ተግባር ህዝብ እንዲያውቀው ነው። ይሄ እያደረገው ያለው ከአንበጣ ጋር ወጉ ነው ማለት ነው። ቡቋያው እንዲያልቅ የትግራይ ህዝብም በረሃብ እንዲያልቅ ነው። ሌላው መግለጫው ያነሳው ጉዳይ የመቀለ ከተማ የመጠጥ ውሃ ችግር ለመፍታት የገረብ ግባ ግድብ ፕሮጀክት ኮንትራክት ወስዶም እየሰራ ያለው የቻይና ኩባንያ የመጠጥ ውሃ ፕሮጀክት ሁለት ዲዛይነሮች ከቻይና ተነስተው በትራንዚት ወደ መቀለ ከተማ እንዳይመጡ ተከልክሏል ብለዋል። ይህ ደግሞ ለመቀለ ህዝብ በውሃ ጥም ለማሰቃየት ነው ሲል መግለጫው ከሷል። በዲዛይነሮቹ መከልከል አስመልክቶ ያገኘሁት መረጃ እንደሚያሳየው ትናንት ጠዋት ተከልክለው የነበረው ሲሆን አመሻሽ ላይ ግን ተፈቅዶላቸው ወደ መቀለ ከተማ ገብተዋል ተብሏል። የትግራይ ክልል መንግስት በመግለጫው በክልሉ ላይ ተከታታይና ተደራራቢ ጸረ ህዝብ እርምጃ እየተወሰደ ነው። ይህ ደግሞ የትግራይ ህዝብ ከኢትዮጵያ የፌዴራል ስርዓት አወቃቀር ተገፍትሮ እንዲወጣ የሚገፋፋ ተግባር በፌዴራሉ መንግስት እየተሰራ ነው ብለዋል አቶ ሀዱሽ ካሱ። የዓለም አቀፍ ማህበረሰብና የኢትዮጵያ ህዝብ ጉዳዩን እንዲያውቁትና የዓለም አቀፍ ማህበረሰብ ደግሞ በፌዴራሉ መንግስት እርምጃ እንዲወስድ ለማመላከት የወጣ መግለጫ ነው ብለዋል። የገንዘብ ሚኒስትር በትናንትናው ዕለት በሰጠው መግለጫ የፌዴሬሽን ምክር ቤት በወሰነው መሰረት ከክልሉ መንግስት ጋር ግንኙነት ስለማይኖር ለትግራይ ወረዳዎች፣ ከተማዎችና ቀበሌዎች የድጎማ በጀት የሚተላለፍበት አሰራር መዘጋጀቱ ገልጿል። የሚኒስትር መስሪያ ቤቱ የህዝብ ግንኙነት ዳይሬክተር አቶ ሀጂ ኢብሳም የትግራይ ህዝብ መሰረታዊ ማህበራዊና ኢኮኖሚያዊ አገልግሎቶች እንዲያገኝ ለማድረግ ነው እየተሰራ ያለው ብለዋል። የገንዘብ ሚኒስትር የትግራይ ህዝብ ህገ መንግስታዊ አካሄድ እየተከተሉ ባሉ አካላት ምክንያት ከሰላም ልማትና መሰረታዊ አገልግሎቶች አንጻር እንዳይጎዳ እና የትግራይ ህዝብ እንደሌሎቹ የሀገራችን ህዝቦች ሁሉ ከማናቸውም ሀገሪቷ ውስጥ በሚካሄዱ የትምህርት አገልግሎት፣ የጤና አገልግሎት፣ የንጹህ መጠጥ ውሃ አገልግሎት፣ ከድህነትና ምግብ ዋስትና ጋር የተያዙ ድጋፎችና ሌሎች መሰረታዊ የሆነ ማህበራዊና ኢኮኖሚያዊ አገልግሎቶችን ድጋፍ እንዲያገኝ ማድረግ አስፈላጊ ማሆኑ መሆኑ ገንዘብ ሚኒስቴር አስምሮበታል። ከዚህ ጋር ተያይዞ እንግዲህ እንዴት ስራ ላይ ይውላል የሚለውን አሰራር ነው መዘርጋት ያለበት ማለት ነው። በተቀመጠው አቅጣጫ መሰረት ከወረዳ Okay. Uh -huh. ና ከቀበሌ ጋር አካውንት ያደላቸው አካውንት እንዲከፍቱ በመጠየቅ ወደ እነሱ ጋር በማተላለፍ ሕዝቡ እንደ ማንኛውም ሌላ የኢትዮጵያ ሕዝብ ጥቅም እንዲያገኝ የሚደረግ ሲሆን የፌዴሬሽን ምክር ቤት ባሳለፈው ውሳኔ መሰረት ለትግራይ ክልል ብሔራዊ መንግስት አካላት የሚተላለፍ ምንም አይነት ባጀት አለመኖሩን ለመግለጽ ነው። ዝርዝር የአፈጻጸም ይዘትም በሚኒስትሮቹ ምክር ቤት ከጸደቀ በኋላ ይፋ ይደረጋል ሲሉ ዳይሬክተሩ ተናግረዋል። የግብርና ሚኒስትር በትግራይ ክልል የአንበጣ መንጋ ለመከላከል ለመቀበል እየሰራ እንጂ እያደናቀፈ እንዳልሆነ በዚህ ሳምንት ገልጿል። ለክልሉ የኬሚካል የተሽከርካሪዎች፣ እንዲሁም ለባለሙያዎች የሚውል የውሎ አበል ወጪ በማገዝ እንደሚገኝ አስታውቋል። ክልሉ ስላንበጣ መረጃ ለግብርና ሚኒስትር እየሰጠ ባለመሆኑ ስራው እየተደናቀፈ ነው በማለትም የግብርና ሚኒስትር ገልጿል። ለአሜሪካ ድምጽ ሙልጌታ ጽበሀ መቀለም